of America ከባድ የሙስና ወንጀል ፈጽመዋል በሚል ጥርጣሬ በተያዙት በቀድሞው የገቢዎችና ጉምሩክ ባለስልጣን ዋና ዲሬክተሩን ጨምሮ በአርባ አምስት ሰዎች ላይ ክስ መመስረቱን አቃቤ ሕግ አስታውቋል። የክሱም ማመልከቻ ለተከሳሾች ባለመነበቡ ግን ጠበቆቻቸው በጥብቅ ተቃውመዋል። ፍርድ ቤት ክሱን ለመስማት ሌላ ቀጠሮ መስጠቱን መለስካቸው አምሀ ጠቅሶ ተከታዩን አጭር ዘገባ ከአዲስ አበባ አስተላልፏል። ተከሳሾቹ እስከ ዛሬ ሲቀርቡ በነበሩበት የከፍተኛው ፍርድ ቤት ሁለተኛ ወንጀል ችሎት እንደቀረቡ አቃቤ ሕግ የቀድሞውን የገቢዎችና ጉምሩክ ባለስልጣን ዋና ዲሬክተር አቶ መላኩ ፈንታንና ምክትላቸውን አቶ ገብረ ዋህድ ወለ ጊዮርጊስን ጨምሮ በ45 ተጠርጣሪዎች ላይ ክስ መመስረቱን ገልጿል። ክሱን የመሰረተው ግን ጉዳዩን እስከ ዛሬ ሲያየው በነበረው ችሎት ሳይሆን በ15ኛ ወንጀል ችሎት መሆኑን አስታውቆ ሁለተኛ ወንጀል ችሎት የከፈተው መዝገብ እንዲዘጋለት ጠይቋል። ክሱን የከፈተባ የተደረጋቸው ስምንት መዝገቦችንም ለፍርድ ቤቱ ረጅስትራር ማስገባቱን ገልጿል። አቃቤ ሕግ በተጨማሪም አቶ ምህረት አብርሃና አቶ በእግዚአብሔር አልበልን ጨምሮ በሦስት ተጠርጣሪዎች ማስረጃ አሰባስቦ ስላላበቃ ተጨማሪ አሥራ አራት ቀን የምርመራ ጊዜ እንዲሰጠው ጠይቋል። ፍርድ ቤቱ ግን በስምንት ቀን ምርመራውን እንዲያጠናቅቅ ትእዛዝ ሰጥቷል። ሁለተኛው ወንጀል ችሎት የክስ መዝገቡን ከመዝጋቱ በፊት ምሳሌ ወደ ሥላሴ ንጉሴ ክብረትና ጌታቸው አሰፋ የተባሉ የጉምሩክና ገቢዎች ባለስልጣን ሰራተኛ ተጠርጣሪዎች በነጻ አሰናብተዋል። ተጠርጣሪ ከነበሩት መካከል የባለስልጣን መስሪያ ቤቱ ከፍተኛ ባለስልጣን አቶ እሸቱ ወለ ሰማያትን ጨምሮ ፍርድ ቤቱ እስከ ዛሬ አስራ አምስት ተጠርጣሪዎችን በነጻ አሰናብተዋል። ዛሬ ክሱን ለመስማት ተከሳሾቹ ቀርበው የነበረ ቢሆንም ዳኞች ስላልተሟሉ ተከሳሾቹ በጽህፈት ቤት ቀርበው ለጥቅምት አስራ አንድና አስራ ሁለት ሁለት ሺ ስድስት ዓ ም ክሱ እንዲሰማ ፍርድ ቤቱ ቀጠሮ ሰጥቷቸዋል። የተከሳሽ ጠበቆች የክስ ማመልከቻ ለተከሳሾች ሳይነበብ ክስ ተመስርቷል መባሉ የህግ አግባብ የለውም ብለው በብርቱ ቢቃወሙም ፍርድ ቤቱ ተቃውሞውን ውድቅ አድርጎታል መለስካቸው አማ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ